የኢትዮጵያ አየር መንገድ ራዕይ 2005 የተሰኘውን የ15 ዓመት የእድገት መርሃ ግብሩን ከ5 ዓመት በፊት ቀርጾ በመተግበር በፈጣን እድገት ውስጥ ይገኛል። የአየር መንገዱ የራዕይ 2005 እቅድ አራት ዋና ዋና ምሰሶዎችን ማለትም ጥራትና ብዛት ያላቸው የአውሮፕላኖች ግዢ፣ የመሠረተ ልማት ማስፋፊያ፣ የሰው ኃይል ልማትና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማስፋፊያዎችን ያካትታል። እቅዱን መተግበር ከጀመረ ጀምሮም በቅርቡ በተጠናቀቀው በጀት ዓመት 35 ቢሊዮን ብር የተጣራ ትርፍ ማግኘቱን ሰሞኑን ይፋ አድርጓል። በታሪኩ ከፍተኛው ትርፍ መሆኑ ነው። ባለፈው በጀት ዓመትም 31 ቢሊዮን ብር የተጣራ ትርፍ ማግኘቱም ይታወሳል። የአየር መንገዱ እድገት ግን በትርፍ መጠን ብቻ ሳይሆን በመዳረሻዎች፣ በመንገደኞችና በአውሮፕላን ብዛት እንዲሁም ጥራት በከፍተኛ ምርታ ማሳየቱ እድገቱ ሁለገብ መሆኑን ያሳያል። ከአፍሪካ አህጉር የድሪም ላይነር አውሮፕላን ባለቤት በመሆንም ቀዳሚ ሆኗል። መቼም ድሪም ላይነሮቹ በአቪየሽን የሌልና ማማ ላይ እንዳስቀመጡ ትሙን ነው። በቅዱ 63 አውሮፕላኖች እንዲኖሩ ታቅዶ በአሁኑ ወቅት ግን 77 አውሮፕላኖች ባለቤት ለመሆን እንደቻለም ይናገራል። እንደ አውሮፓውያን አቆጣጠር በ2025 የ120 አውሮፕላኖች ባለቤት በመሆንም በዓለም ዙሪያ በዓመት 18 ሚሊዮን ተሳፋሪዎችን ለማጓጓዝ አቅዷል። አየር መንገዱ በአፍሪካ በዓመት የ5 ሚሊዮን በላይ ተሳፋሪዎች ካሏቸው አራት አየር መንገዶችም አንዱ ነው። የደንበኞቹ ብዛትም በየዓመቱ የ20 በመቶ እድገት እያሳየ መሆኑን ይናገራል። አሃዙ ከመዳረሻዎችና አውሮፕላኖች መብዛት አንጻር መታየት ያለበት ቢሆንም በአፍሪካ፣ አውሮፓ፣ በሰሜን አሜሪካና እስያ ሀገሮች መዳረሻዎቹን በፍጥነት እያስፋፋ ያለው አየር መንገዱ በአሁኑ ወቅት የ91 መዳረሻዎች ባለቤት በመሆን እቅዱን ከ10 ዓመት ቀድሞ እንዳሳካ ይናገራል። እዚህ ላይ የሚገርመው ነገር ሙሉ በሙሉ በመንግስት ባለቤትነት የተያዘው አየር መንገዱ የባለቤትነት ድርሻዎችን ለውጭ ኩባንያዎች በመሸጥ ፋንታ ከማላዊ አየር መንገድ 49 በመቶ፣ ከቶጎ አስካይ ኤር ላይነስ ደግሞ የ40 በመቶ የባለቤትነት ድርሻ መግዛቱ ነው። በማዕከላዊ አፍሪካም ተመሳሳዩን ለማድረግ እያሰበ መሆኑን ይናገራል። በአንድ በኩል አፍሪካ አህጉርን በኢንቨስትመንት ንግድና ቱሪዝም ለማስተሳሰር እየተጋ መሆኑን ያሳያል። በሌላ በኩል ደግሞ እየከሰሩ ያሉ አፍሪካውያን አየር መንገዶችና የአፍሪካን ገበያ እየለቀቁ ያሉት የአውሮፓ አየር መንገዶች የሚፈጥሩትን ክፍተት የገልፍ አየር መንገዶች ሳይቆጣጠሩት ተሽቀዳድሞ ለመሸፈን ያለውን ፍላጎት ያረጋግጣል። በዚህም አፍሪካውያንን እርስ በርሳቸው ብቻ ሳይሆን ከቀሪው ዓለም ጋር ሊያገናኛቸውና እውነተኛ የፓን አፍሪካን አየር መንገድ መሆኑን በተግባር ለማሳየት ደፋ ቀና እያለ ስለመሆኑ ማስረጃ ይሆናል። አየር መንገዱ በአፍሪካ ዝነኛ የሆነውን ዘመናዊ የአቪየሽን አካዳሚ ባለቤት ሲሆን በአሁኑ ጊዜም 4000 ሰልጣኞችን በአንድ ጊዜ ማሰልጠን እንዲችል በ55 ሚሊዮን ዶላር ወጪ በከፍተኛ ደረጃ እያስፋፋ መሆኑን ይገልጻል። በአሁኑ ወቅት ከተለያዩ ሀገሮች የመጡ 1300 አብራሪዎች፣ የአውሮፕላን ጥገና ቴክኒሺያኖች፣ የበረራ አስተናጋጆችና የማርኬቲንግ ባለሙያዎች እየሰለጠኑበት ነው። አካዳሚውም የገቢ ምንጭን ያሰፋልኛል ብሎ ተስፋ ጥሏል። የአየር መንገዱን ስኬታ መነት ልዩ የሚያደርጉት ሶስት ነገሮች አሉ። አንደኛው በተከታታይ ፈጣን እድገት ላይ እያለም እንኳ በተመሳሳይም አትራፊ ሆኖ መቀጠሉ ነው። እንደሚታወቀው በፈጣን እድገት ላይ ያለ ተቋም ግዙፍ ኢንቨስትመንት ስለሚያፈስ ትርፋማ መሆን ይከብደዋል። ታሳቢ የሚያደርገው ከፈጣን እድገቱ በኋላ የሚመጣውን ትርፍ ነውና ላብነትም የኳታርና አየር መንገድ መጥቀስ ይቻላል። ሁለተኛው በያዝነው በጀት ዓመት የአየር መንገዱ ተፎካካሪዎች የሆኑት የደቡብ አፍሪካ፣ የኬንያና ና የግብፅ አየር መንገዶች ከፍተኛ ኪሳራ እንዳጋጠማቸው እየገለጡ ያሉበት ወቅት ላይ መሆኑ ነው። ለአብነት የዓለም ኬንያ ኤርዌይስ በዚህ ዓመት ብቻ 293 ሚሊዮን ዶላር መክሰሩን ከሁለት ዓመት በፊት ይፋ አድርጓል። የደቡብ አፍሪካ ኤርዌይስ ደግሞ 223 ሚሊዮን ዶላር፣ እንዲሁም የግብፅ አየር መንገድ ደግሞ 350 ሚሊዮን ዶላር ኪሳራ እንደገጠማቸው ሲያስታውቁ፣ የኢትዮጵያ አየር መንገድ ግን በትርፍ ተንበሽብሻ አለሁ ይላል። ሶስተኛው አየር መንገዱን ልዩ የሚያደርገው ነገር በኢህአዴግ መራሹ መንግስት ሙሉ ይዞታ ስር የሚገኝ የልማት ድርጅት ሆኖ ሳለ ተከታታይ እድገት ማስመዝገቡና ዓለም አቀፍ ዝናውን ማስቀጠሉ ነው። ይህንን ለማለት የሚያስደፍረው መንግስት ተጠያቂነትና ግልጽነት በጎደለው መንገድ በይዞታው ስር ያሉ የልማት ድርጅቶችን ሲመራቸው ስለምናይ ነው። መንግስት ከፍተኛ ባለስልጣናቱን ለአየር መንገዱ ቦርድ ሰብሳቢነት ከመሾሙ አንጻር አየር መንገዱ እስካሁን ለችግር አለመጋለጡ የአየር መንገዱን አመራሮች ጥንካሬ የሚያሳይ ይሆናል። መቼም ጊዜው የዓለም አቀፍ ሽብርና የአውሮፕላን በረራ ደህንነት አሳሳቢ የሆኑበት ቢሆንም አየር መንገዱ በደህንነት ጥበቃም መልካም ዝና እንዳለው ይታወቃል። ወደ ሰሜን አሜሪካ የሚበረውም ጥብቁን የአሜሪካ የፌዴራል አቪዬሽን ምርመራ ቁጥጥርና መመዘኛ ስላሟላ እንደሆነ ምሙን ነው። ሆኖም ግን የአየር መንገዱ የእድገት ጉዞ አልጋ ባልጋ አይደለም። መጻኢ ዕጣ ፈንታውም ከባድ ፈተና የተጋረጠበት ሆኖ እናገኘዋለን። አምና በምዕራብ አፍሪካ በተከሰተው የኢቦላ ወረርሽኝ ሳቢያ ወደ አፍሪካ የሚደረጉ ዓለም አቀፍ በረራዎች በመቀነሳቸው አየር መንገዱ በየወሩ ስምንት ሚሊዮን ዶላር ገቢ እያጣ እንደነበር በወቅቱ ሪፖርተር ጋዜጣ የአየር መንገዱን ማኔጅመንት ጠቅሶ መዘገቡ ይታወሳል። መልካሙ ዜና ግን ከተፎካካሪ አየር መንገዶች በተቃራኒው ትርፋማነቱ እምብዛም ሳይጎዳ መቅረቱ ነው። ኢቦላ ለሌሎች የአፍሪካ አየር መንገዶች ኪሳራ አንዱ ዋነኛው ምክንያት እንደነበር ይታወሳል። በሌላ በኩል ደግሞ ባለፉት ጥቂት ዓመታት ባለጸጋዎቹ የገልፍና ቱርክ አየር መንገዶች ዋና ትኩረታቸውን ወደ አፍሪካ ማዞራቸው ሌላኛው የአየር መንገዱ ፈተና ሆኗል። የአየር መንገዱን አመራሮች በየዕለቱ ከእንቅልፋቸው የሚያባንናቸውም ወደ አዲስ አበባ በብዛት በሚበሩት የባህረ ሰላጤው አየር መንገዶች ህልውናችን አደጋ ውስጥ ይገባል የሚል ስጋት እንደሆነ ግልጽ ከሆነ ቆይቷል። ባለሙያዎቹንም የሚያማልሉበት እኚሁ አየር መንገዶች መሆናቸውም ነው። ሌላኛው ፈተና ደግሞ በርካታ አፍሪካውያን ሀገሮች እንደ አውሮፓ አቆጣጠር በ1988 ዓ ም ከተደረሰው ሀጉራዊ መግባባት በተቃራኒ በመንግስት የሚደጎሙት አየር መንገዶቻቸው ከገበያ እንዳያወጡባቸው በመዝጋት ለአፍሪካውያን አየር መንገዶች በራቸውን ጥርቅም አድርገው መዝጋታቸው ነው። ስለሆነም በአሁኑ ጊዜ የሀጉሪቱን 80 በመቶ መንገደኛ የሚያጓጉዙት ከአፍሪካ ውጭ ያሉ አየር መንገዶች መሆናቸውን መረጃዎች የሚያሳዩ ሲሆን ይህም በኢትዮጵያ አየር መንገድ የፓን አፍሪካኒዝም ራእይ ላይ በረዶ ይቸልሳል። ስለሆነም የአየር መንገዱ አመራሮች አፍሪካውያን ሀገሮች በሮቻቸውን እንዲከፍቱ ሲማጠኑ መስማት የተለመደ ሆኗል። ኢህአዴግ መራሹ መንግስት በብዙ ዘርፎች በውጭ ኩባንያዎች ላይ በሩን በከረቸመበት ወቅት አየር መንገዱ እንዲህ አይነት ጥሪ ማቅረቡ ለነጻ ገበያ ፉክክር ዝግጁነቱን ያሳያል። በሌላ በኩል ደግሞ የአየር መንገዱ በረራ ደህንነት ታሪክ አኩሪ ቢሆንም ከቅርብ ጊዜ ወዲህ ግን ጥያቄዎች መነሳታቸው አልቀረም። ባለፈው ዓመት በለንደን ሂትሮ አየር ማረፊያ ውስጥ በአንድ ድሪም ላይነር አውሮፕላን ላይ መጠነኛ የሳት ቃጠሎ ቢታይም በኋላ ላይ ግን መንስኤው ከኤሌክትሪክ ሲስተም ጋር የተያያዘ እንጂ የደህንነት ችግር እንዳልሆነ ተረጋግጧል። ከዓመታት በፊት የተከሰተው የኮሞሮሱ አስከፊ አደጋም ቢሆን የሽብር ጥቃት እንደሆነ ከታመነበት ቆይቷል። ከሁለት ዓመት በፊት በሊባኖስ ሰማይ ላይ የፈነደው አውሮፕላን ጉዳይም ተድበስሶ ቢቀርም የአደጋው ምክንያት ግን ከአየር መንገዱ በረራ ደህንነት ጋር የሚያያዝ እንዳልሆነ በሰፊው ይታመናል። ባለፈው ዓመትም በአውሮፓ ሰማይ ላይ አንድ ረዳት አብራሪ አውሮፕላኑን መጥለፉ የአየር መንገዱ ውስጣዊ አስተዳደራዊ ችግሮችን ያመለክታል የሚሉ ታዛቢዎች ቀላል አይደሉም። የስዊዘርላንድ መንግስት በአብራሪው ላይ ያደረገውን ምርመራ ገና ይፋ ባያደርግም፣ አየር መንገዱ ከመልካም ስምና ፈጣን እድገቱ ጀርባ ትችቶችንም ያስተናግዳል። ብዙ ጊዜ በሀገር ውስጥ በረራዎች ላይ ቅሬታዎች ይሰማሉ። ለአብነትም በአንድ ወቅት በቅንጅት ጉድለት ምክንያት ለውጭ ዜጎች ቅድሚያ ለመስጠት ሲባል የሀገሬው ተሳፋሪዎች አማካይ መንገድ ላይ ተገደው እንዲወርዱ የተደረገበትን አጋጣሚ የዚህ ጥንቅር አዘጋጅ ሳይቀር ባይኑ አይቷል። በውጭ የሚኖሩ ኢትዮጵያውያንም ቢሆኑ አየር መንገዱ እንደ ሁለተኛ ዜጋ እንደሚያያቸው ሲናገሩ መስማት የተለመደ ነው። አየር መንገዱ ኢትዮጵያዊነት መንፈሱ ተሸርሽሮ የውጭ ዜጎች አምላኪ የሆነ ይሆን ብለው የሚጠይቁ ታዛቢዎች ቀላል አይደሉም። በርካታ ዲያስፖራ ላላት ሀገራችን ይህ ቅሬታ በፍጹም በቀላሉ የሚታይ አይደለም። የካበተ ልምድ ያላቸው በርካታ አብራሪዎቹና ቴክኒሺያኖችን በክፍያ ማነስና በሌሎች አስተዳደራዊ ምክንያቶች ሳቢያ ስራቸውን እንደሚለቁ ይነገራል። ባለፉት ጥቂት ዓመታትም የሰው ኃይል እጥረቱን ከድገቱ ጋር ባለመመጣጠኑ የውጭ ሀገር አብራሪዎችንና የበረራ አስተናጋዦችን መቅጠሩን ከባለሙያዎች ሥራ መልቀቅ ጋር የሚያያይዙት በርካቶች ናቸው። ማኔጅመንቱ ግን በዘመነ ግሎባላይዜሽን የተለመደ ትዕይንት መሆኑንና ሥራ የሚለቁትም በጣም ትንሽ መሆናቸውን ይገልጻል። በእርግጥ ምን ያህል ባለሙያዎች በክፍያና አስተዳደራዊ በደል ሳቢያ ሥራ እንደሚለቁ አስተማማኝ ማስረጃ ማግኘት ያስቸግራል። የአየር መንገዱን ፈጣን እድገትም ጤናማ ያልሆነና በሰራተኞች ላይ ከመጠን ያለፈ ጫና የሚያሳድርና አየር መንገዱን ከማይወጣው ቀውስ ውስጥ የሚከት ነው በማለት የሚተቹት ጥቂት አይደሉም። አየር መንገዱ ትርፍ ላይ ብቻ ማተኮሩ በብሔራዊና አህጉራዊ አርማነቱ ላይ በረዶ እንዳይቸለስበት ስጋት ያላቸው ታዛቢዎች ትርፍን ከብሔራዊና አህጉራዊ አርማነቱ ጋር እንዲያጣጥም ያሳስባሉ። በዚህም ሳቢያ በማኔጅመንቱ ውስጥ መከፋፈልና ለመስማማት መኖሩ ቢዘገብም ስራ አስኪያጁ ግን በተደጋጋሚ ጉዳዩን ያስተባብላሉ። አየር መንገዱ የሀገሪቱ ምስቅልቅል ፖለቲካ ሰለባ መሆኑም አልቀረም። ከአወዛጋቢው 1997 ምርጫ ማግስት ጀምሮ በውጭ የሚገኙ ተቃዋሚዎች መንግስት ከአየር መንገዱ በሚያገኘው ግዙፍ ገቢ በሀገር ውስጥ ሰብአዊ መብቶችን ለመጨፍለቅና የጭቆና መረቡን ለመዘርጋት እየጠቀመበት መሆኑን በመጥቀስ በውጭ የሚኖሩ ኢትዮጵያውያን በአየር መንገዱ ከመብረር እንዲታቀቡ ጥሪ ሲያደርጉ ይደመጣሉ። ሆኖም የብሔራዊና ና አህጉራዊ ኩራት በሆነው አየር መንገድ ላይ እንዲህ አይነት እርምጃ መውሰድ ብዙዎችን ውልውል ውስጥ እንዳስገባቸው መገመት አይከብድም። በጠቅላላው አየር መንገዱ በብዙ መልኩ መስቀለኛ መንገድ ላይ ያለ ይመስላል። ታሪካዊ ዝናውንና እድገቱን ጠብቆ ለመቀጠልም በጥንቃቄ መጓዝ ይኖርበታል። አሁን ሀገሪቷ አለኝ የምትለው ብቸኛ አስተማማኝ ተቋሟ እሱ ብቻ ነውና። ለዋዜማ ሬዲዮ ቻላጭ ታደሰ።